የኬንያ የሕግ ባለሙያዎች ማህበር ከተለያዩ የሰብአዊ መብት ተሟጋጅ ተቋማት ጋር በመሆን በናይሮቢ የተቃውሞ ሰልፍ አድርገዋል። በዛሬው ዕለት በተካሄደው በዚህ የተቃውሞ ሰልፍ ላይ በመቶዎች የሚቆጠሩ የሕግ ባለሙያዎች፣ የሰብአዊ መብት ተቆርቋሪ ድርጅቶችና ግለሰቦች መሳተፋቸው ሲገለጽ መንግስት በንጹሐን ዜጎች ላይ እያደረሰ ያለውን ግድያ እየደረሰ ያለውን ግድያ ለማስቆም የበኩሉን መወጣት አልቻለም ሲሉ ነው የተቹት ከሳምንት በፊት ዊሊ ኪማኒ የተባሉ አንድ ኬንያዊ የህግ ጠበቃ የፖሊስ እጅ አለበት የተባለ ወንጀል በማጣራት ላይ ሳሉ ባልታወቀ ሁኔታ ሲያመላልሳቸው ከነበረ ታክሲ አሽከርካሪ ጋር ተገድለው በጆንያ ተጠቅልለው ተጥለው መገኘታቸውን ተዘግቧል። የጠበቃው ደንበኛ ግን እስካሁን የት እንደገቡ የሚታወቅ ነገር የለም። በዛሬው የተቃውሞ ሰልፍ ላይ ንግግር ያሰሙት የዓለም አቀፉ የመብት ድርጅት ኢንተርናሽናል ጀስትስ ሚሽን ከ የኬንያ ቢሮ ኃላፊ ጄምስ ኪሮጊ ከአንድ መቶ የኬንያ ወንዶች በአንዱ ላይ የነፍስ ግድያ የሚደርስ ወንጀል ነገር ግን መንግስት በቂ እርምጃ ያልወሰደበት ነው ብለዋል። የኬንያው ዘጋቢያችን ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል። የሰብአዊ መብት ተቋርቋሪ ድርጅቶችና የኬንያ የህግ ባለሙያዎች በተለያዩ የኬንያ ዜጎች ላይ የሚደርሰውን የግድያ ወንጀል በማስመልከት በኬንያ ናይሮቢ የተቃውሞ ሰልፍ አደረጉ። በመቶዎች የሚቆጠሩት ሰልፈኞች በንጹሃን ዜጎች ላይ እየደረሰ ያለው የግድያ ወንጀል መቆም አለበት ሲሉ ተቃውሞ ሲያሰሙ ውሏል። በተለይ በቅርቡ ዊሊኪማኒ የተባለ ጠበቃ የፖሊስ እጅ አለበት የተባለውን ወንጀል በማጣራት ላይ እያለ ተገሎ ሬሳው በዶንያ ተጥሎ መገኘቱ የኬንያ የህግ ባለሙያዎችን አስደንግጧል። የዊሊ ደንበኛ የነበረው ግለሰብም እስካሁን ባለው ጊዜ መድረሻው ያልታወቀ ሲሆን ዊሊን እና ደንበኛውን አሳፍሮ የነበረው የታክሲ ሾፌርም እንዲሁ ተገልለው ተገኝተዋል። ይህንን ሁኔታ በመቃወም ዛሬ ጎዳና ላይ የወጡት ሰልፈኞች የኬንያታ መንግስት ለዚህ ግድያ መልስ መስጠት አለበት ብለዋል። ማሪግ ንጎምቤ በሰልፉ ላይ ያገኘሁት የህግ ባለሙያ ነው። አንዱ ጠበቃ የተገደለው የፖሊስ አባል የሆነውን ሰው ወደ ህግ ለማቅረብ ደንበኛውን ሲያግዝ በነበረበት ወቅት ነው። የሐሰት ክስ ከመሠረቱባቸው በኋላ ሁሉንም ገደሏቸው። በአሁኑ ወቅት በኬንያ ግድያና አፈና የተለመደ ነገር ሆኖ እየታየ ነው። ስለዚህ ይህ ነገር ሰልችቶናልና ይብቃ እያልን ነው ይህ ብቻም አይደለም። በግንቦት ወር መጀመሪያ ላይ ጃኮብ ጁማ የተባለ ታዋቂ ኬንያዊ ባለሀብት ከቢሮ ወደ ቤቱ በመጓዝ ላይ ያለ ማንነታቸው ባልታወቀ ግለሰቦች ተገለው መኪና ውስጥ ተገኝተዋል። ፖሊስ የግድያ ወንጀል የማጣራት ስራ በማካሄድ ላይ ነኝ ቢልም እስካሁን ባለው ጊዜ ገዳዮቹ አልታወቁም። ሟቹ ግለሰብ ከመገደሉ በፊት በትዊተር ገጹ እኔን ለመግደል በኬንያው ምክትል ፕሬዝዳንት ዊሊያም ሩቶ ቢሮ ተሴሯል ሲል ጽፎ ነበር። ምክትል ፕሬዝዳንቱ ግን በአገሪቱ አንድ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ እጄ ከማንኛውም ወንጀል ንጹሕ ነው ሲሉ መልሰዋል። የአፈናና የግድያ ወንጀሉ ታክሲና ሞተር ብስክሌት የሚነዱትን ሹፌሮችንም ብዙውን ጊዜ ለሞት ያጋለጠ ሲሆን የታክሲ ሹፌሮች ተወካዩ ጆን ሙሽሪ ሹፌሮች በተለያዩ ጊዜ የግድያ ወንጀል ሲፈጸምባቸው ወደ ፖሊስ ብናመለከትም፣ ፖሊስ ግን ያመለከትነው ወንጀል ወደኛ በማዞር እኛኑ ተጠያቂ እያደረገ በሀሰት ይወነጅነላል። አሁን በቅርቡ ተገሎ የተገኘው የታክሲ ሹፌርም እሱን ከመሞት የመጠበቅ ኃላፊነት በተሰጣቸው ሰዎች ነው የተገደለው። ስለዚህ ይህ ነገር መፍትሄ ሊሰጠው ይገባል ሲል አስተያየቱን ሰጥቷል። ገለው ሬሳው በዶንያ ተጥሎ የተገኘው ጠበቃ ዊሊ ኪማኒ የሁለት ልጆች አባት የነበረ ሲሆን ቤተሰቦቹም ከሙያው ባልደረቦች ጋር በተቃውሞ ሰልፍ ላይ ተገኝቷል። ኢንተርናሽናል ጀስቲስ ሚሽን ኬንያ ቢሮ ዊሊ ይሠራበት የነበረው ድርጅት የፖሊስ አባላትን ወንጀል የሚያጣራ ድርጅት ሲሆን የድርጅቱ ኬንያ ተወካይ አቶ ጄምስ ኪሮጊ ባለፈው ዓመት የሞተር ብስክሌት ነጂ የነበረው ጆሴፋት በፖሊስ በተተኮሰ ጥይት ከተመታ በኋላ በፖሊሱ ላይ ያለውን ክስ ባለመተው ፖሊስ በአደንዛዥ እጽ ወንጀል እንዲከሰስ አድርጎ ነበረ። አሁን ደግሞ ይህ ሁኔታ ወደ ግድያ በመሸጋገሩ መፍትሔ በጊዜ መሰጠት አለበት ይላሉ። ጃስቲስ ኢዝ አ ፓትራይት ፍትህ አብሮን የተወለደ መብታችን ነው። ይህንን መብታችንን ማግኘት አለብን። እንዲህ አይነት አሳፋሪ የሆነ ደም ማፍሰስ በጠራራ ፀሐይ አንድ ጠበቃንና ደንበኛውን ስለ ጉዳዩ ምንም የማያውቀውንም የታክሲ ሹፌር ሕይወት የቀጠፈ ግድያ በሀገራችን ተከስቶ የማያውቅ ነገር ነው። ስለዚህ ነገር መነጋገር እርምጃ መውሰድ አለብን። ለዚህ ነው ዛሬ እዚህ የተሰበሰብ ነው። ፖሊስ አግባብ ያልሆነ እርምጃ ይወስዳል። ከመቶ ወንድ ኬንያውያን አንዱ የዚህ ጥቃት ሰለባ መሆኑን የሚያሳይ ጥናት አለ። ይህም ሰዎችን ያለምንም ወንጀል በቁጥጥር ስር ከማዋል ይጀምራል። ፖሊሶች ለሚፈጽሟቸው ወንጀሎች የተያዙ ሰዎችን ተጠያቂ ለማድረግ የሚደረግ ሴራ ነው። ግድያውን በማስመልከት የኬንያ ፖሊስ ሁለት ተጠርጣሪ ፖሊሶችን በቁጥጥር ስር ያዋለ ሲሆን ፖሊስ መረጃ እስኪያሰባስብ ድረስ ፍርድ ቤት ለተያዙ ሁለት ተጠርጣሪዎች የሁለት ሳምንት ቀጠሮ ሰጥቷል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ